የአቶ ጀዋር መሐመድ ለደህንነት የመስጋት ጥሪ ተከትሎ በተለያዩ የኦሮሚያ ክልል ከተሞች በተቀሰቀሰው ተቃውሞ የሰዎች ህይወት መጥፋቱን የኦሮሚያ ጸጥታና አስተዳደር ገለጸ። ኦሮሚያን የብጥብጥ አውድማ ለማድረግ የሚፈልጉ ያላቸውን ህግን የሚመለከት ጥያቄ ወደ ብሔርና የሃይማኖት ጉዳይ በመለወጥ ግጭት ለመፍጠር ሞክረዋል ብሏል። በክልሉ የተለያዩ ከተሞች ተቃውሞ ቀጥሎ ነበረ። አሁን ግን ረገብ በማለቱ ተዘግቧል። ሙክታር ጀማል ዝርዝሩን ይዟል። ከትላንት በስቲያ እኩለ ሌሊት የጀመረው ተቃውሞ እስካሁን ቁጥሩ በውል ያልታወቀ ሰዎች ሕይወት ማጥፋቱን የኦሮሚያ ጸጥታና አስተዳደር ቢሮ አስታውቋል። ተቃውሞው ዛሬም የቀጠለ ሲሆን አዳማ ሁከት ውስጥ መዋሏን ቪኦኤ ያነጋገራቸው ሰዎች ተናግረዋል። ከተማው እንግዲህ ሰባት ሰላማዊ እንቅስቃሴ ነበረ። ሰባት ሰዓት አካባቢ ጀምሮ ዳርዳር ያሉት ቦሌ ገንደ ሀራ አካባቢ ደግሞ ችግሮች ተፈጥረዋል። አስራ አንድ አካባቢም እንዲሁ ቦሌ አካባቢ እንግዲህ ቄሮና ቄሮ ነው የሚቃወሙ ልጆች ኃይሎች እነሱ መሀል ኃይለኛ ግጭት ተፈጥሮ መከላከያ ይህንን ለመበተን በብዛት ከመከላከያ በኋላ ነው እና ሌላው ኃይል የመጣው ቄሮ የሚቃወሙ ኃይል መከላከያ እየተከተለ ነው የሚመጣው እና እዛ ላይ የተወሰኑ ለይ ተበጥተዋል። ያው ቦሌ አካባቢ ያለው ሁኔታ አሁን ሰላም ተመስኗል። በተለይ ከሰዓት በኋላ ወደ ምሽት አካባቢ በአጠቃላይ ምን ይመስላል? አሁን የከተማዋ አሁን ያለው ሁኔታ የተረጋጋ ነው የሚመስለው፣ ግን ወደ አስር ሰዓት አካባቢ ይመስለኛል ተቀቀሎ ተብሎ በሚታወቀው አካባቢ ቤተክርስቲያን ተቃጥሏል የሚል ወሬ በመናፈሱ ተሰባስበው የሄዱ ልጆች ቤተክርስቲያኑ እንከላከላለን ብለው የተቀጠለ ቤተክርስቲያን አልታየም። እዚ አካባቢ ከሀረር ተፈናቅለው የመጡ እዚህ የሰፈሩ ሰገቀሎ አካባቢ አሉና የእነሱን መንደር ላይ ጉዳት አደርሰዋል። መዚዱንም ገብተው አካባቢውንም ላይ ያለውም ቤቶች ምናምን ሰባብረው የእሳት አደጋ ባደርሰዋል። መከላከያ መጥቶ ያው ሁኔታዎችን ለማረጋጋት ሞክሯል። የተጎዳይ ሞተም ሰውም እንዳለ አምቡላንሶች ጭነው ሲሄዱ ታይቷል። እንግዲህ በተመሳሳይ አዲስ አበባ ዙሪያ ጅማ መውጫ ኬንቴሪ የሚባል አካባቢ ላይ የነበረውን ድባብ ያነጋገርናቸው ሰዎችም ነግረውናል። አሁን ያለሁት ኬንቴሪ አካባቢ ነው ያለሁት ጅማ መውጫ ማለት ነው። የጅማ መውጫ ላይ አሁን አይበሰቡ ወጣ ወጥቶ ድምፁን ሲያሰማ ነበር። በሰላማዊ ምንም ነገር በእጁ ሳይዝ መሳራ ምንም ነገር ሳይዝ ጀዋሪን በማታ መግደል በሞከሩ አግባብ አይደለም። ይህንን ድርጊት ያደረገ በህግ ይጠየቅ። የመንግስት አካላት ወጥቶ ለህል ርሰቡ የሚያቅቦ የሚል ድምፅ ነበር የሚያሰሙት። ይህን የሚያሰማ ላይ ፌዴራል ፖሊስ እና የአዲስ አበባ ፖሊስ መጥቶ ሲቶክስ ሲያባርር የአዲስ አበባ ወጣቶች አንዳንድ ወጣቶች ከነሱ ጋር ሆኖ የኦሮሞ ከዛ አካባቢ የተነሱ ልጆችን ሲያባሩ በዱላ ሲያባሩ በአይናችን አይተናል። በዱከም ከተማ ተቃውሞ ያደረጉ ሰዎች መንግስት ለጀዋር መሐመድ ደህንነት ኃላፊነት እንዲወስድ መጠየቃቸውንም ገልጸዋል። ጀዋር የኛ ነው ስሎስ ካንተንታኝ ነው፣ የኛውም ሳይሆን የአፍሪካው ነው፣ የሁሉም መላ ኢትዮጵያ ነው። የማንም ጥቃት እኛ በበኩላችን አንፈልግም። መንግስት ብቁ ጥበቃ እንዲያደርግለት ነው የምንፈልግም። የአቶ ጀዋር መሐመድ ደህንነት ስጋት መሰረት አድርጎ የተነሳው ተቃውሞ አግባብነት ያለው ነው ብሏል። የኦሮሚያ ጸጥታና አስተዳደር ቢሮ የጥያቄውን መንገድ በማስቀየር የእምነትና ብሔር መልክ ለማስያዝ ሙከራ መደረጉን የገለጸው የኦሮሚያ ጸጥታና አስተዳደር ቢሮ ይህም ለንብስ መጥፋት ምክንያት መሆኑን ተናግሯል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ ለጠፋው የሰው ነብስም ቢሮቸው ሀዘን እንደተሰማው ገልጿል። ሕዝቡ በሰላማዊ መንገድ ጥያቄውን ማቅረብ መፍቱ ነው። የመቃወምም መደገፍን መፍቱ እንደሆነ ይታወቃል። ኦሮሞ ሕዝብ ለዚህ ለነጻነቱ ነው የታቀለው ብሔርን ከብሔር፣ እስላምን ከክርስታን፣ አማራን ከኦሮሞ፣ ሌሎችንም ሀገራችን ያሉት ብሔር ብሔረሰቦች እያጋጩ እቺን ሀገር ወደ ብጥብጥ በተለይ ኦሮሚያ ላይ ፎከስ ያደረጉት ኦሮሞ የኦሮሞ አንድነት እንዲጠናከር ስለማይፈልጉ፣ ስለዚህ ይሄንኑ የሚመጣብንን ጠላት ነው ማየት ያለብን እንጂ እርስ በራሳችን መንገድ መዘጋጋት ሁለት ማካከል ከወንድም ብሔር ብሔረሰቦቻችን ጋር መጋጨት የለብንም። እንደዛውም የሃይማኖት ግጭት በመሀላችን እንዳይነሳ የኦሮሞ ቄሮች ከፍተኛ ኃላፊነት አለባቸው ብዬ ነው የማስበው። በተለይ እስቲ ኮሎኔል በትላንትናውም እለት በዛሬውም እለት የተለያዩ ግጭቶች በመፈጠራቸው የሰው ነፍስም ማለፉ ነው የሚነገረው። በቁጥር ካወቃችሁ በቁጥር ወይ ደግሞ የት ነው ይሄ ችግር የደረሰው? አንዳንድ ከተማዎች እንደ እና አዳማ፣ ዶዶላ፣ አምቦ የመሳሰሉት ቦታዎች የሰው ህይወት እንዳለፈ ያው ተዘግበዋል። አደርጌም ያው ባሌም። ስለዚህ ለሞቱት ሰዎች ወይም ህይወታቸው ላለፈ ሰዎች ያው ደግሜ ሀዘናችንን እንገልጻለን ቁጥሩን መግለጽ አሁን ያስቸግራልና ና ወደፊት ይገለጻል በቅርብ የተቋቋመው የኦሮሞ ፖለቲካ አመራሮች ጥላ የተባለ የፖለቲካ ፓርቲዎች ስብስብ ዛሬ ለመገናኛ ብዙሀን በሰጠው መግለጫ ጀዋር ላይ እየተደረገ ያለውን እንደ ግድያ ሙከራ የሚያዩት መሆኑን ገልጸዋል ድርጊቱንም በአንድ ቃል አውግዘውታል የአመራሮች ጥላ መድረክ አስተባባሪ አቶ ጀዋር መሐመድ ተቃውሞው ተጠናቆ ሁሉም ወደ ቤቱ በሰላም እንዲገባ ጥሪ ያቀርበዋል። መሪያና ፉርማት ትፈላ ዳንዲ ናሳ ቀሙ መጋራን ሀቁልቁላው እንመካከርበታለን፣ መፍትሄም እንፈልጋለን። ለአሁን መንገዶች ይከፈቱ፣ ከተሞችም ይጽዱ፣ የቆሰለብንን እናክም፣ የሞቱብንንም እንቅበር። ከዛ በመቀጠል እንናበብ። አስፈላጊ ከሆነ አሁን በችኮላ የወጣ ነው አይነት ሳይሆን ተመካክረንበት በበሰለ መንገድ ለመጨረሻው ትግል እንደምናውጅ መንግስትም ቄሮም ማህበረሰቡም ሁሉም እንዲያውቅ እንፈልጋለን። እናመሰግናለን ነው ያሉት አቶ ጃዋር። ቀን ተቃውሞ ሲካሄድባቸው የዋሉ የኦሮሚያ የተለያዩ ከተሞች የአመራር ጥላ መድረክ መግለጫ ከሰጠ በኋላ መረጋጋት ታይቶባቸዋል፣ አልፎ አልፎ መረጋጋት ታይቶባቸዋል። እንደነ ሻሸመኔና አወዳይ የመሳሰሉ ከተሞችም ለአመፁ የተዘጉትን መንገዶች የመጥረግና የመክፈት የከተማዋን ሂደት ወደ አዲስ የመመለስ እንቅስቃሴ ተንጸባርቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ